ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር ፓትሪክ ማክጎሪ በወጣቶች የአእምሮ ጤና ፕሮፌሰር በሜልበርን ዩኒቨርሲቲ የኦሪጅን የወጣቶች ጤና እንዲሁም የኦሪጅን የወጣቶች የጤና ምርምር ማእከል ዳይሬክተር ናቸው። ፕሮፌሰር ፓትሪክ በአእምሮ ጤና ዙሪያ ከ አራት መቶ በላይ ጥናታዊ ጽሁፎች ላይ የተሰማሩ ሲሆን የአውስትራሊያ ብሔራዊ ወጣቶች የአእምሮ ጤና ፋውንዴሽን ወይም ሄድ ስፔስ መስራቾች ከሆኑት መካከል የቦርድ አባልም ናቸው። በተለይ ደግሞ በአእምሮ ጤና ላይ ቅድመ መከላከልን በተመለከተ በርከት ያሉ ስራዎችን የሰሩ ሲሆን ከአእምሮ ጤና ጋር በተያያዘም በተለይ በወጣት ስደተኞች ላይ የሚታይን የራስ ማጥፋትን ለተለያዩ እጾች መጋለጥና የማንነት መናጋት ለሚያስቸግራቸው ወጣቶች ለችግሮቻቸው መፍትሄዎችን በማፈላለግ ዙሪያ በርከት ያሉ ስራዎችን ሰርተዋል። ፕሮፌሰር ፓትሪክ በተለይ የሚታወቁት በ2010 ዓ ም አውስትራሊያን ኦፍ ዘ ይር ሽልማትን በማግኘታቸውም ነው። እኛም የኢትዮጵያውያን ሴቶች ህብረት በቪክቶሪያ የአንደኛ ዓመት በዓላቸውን በሚያከብሩበት ወቅት ፕሮፌሰር ፓትሪክ የጥናት ጽሁፋቸውን ካቀረቡ በኋላ ለቃለ ምልልሳችን ጋብዘን ፈቃደኝነታቸውን ስላገኘን ጥቂት ቆይታን ከእሳቸው ጋር አድርገናል። ፕሮፌሰር ፓትሪክ ማክጎሪ እንደሚታወቀው በዛሬ ዕለት የአእምሮ ጤና ችግሮችን በተመለከተ በመጤ ወይም ሰፋሪ የህብረተሰብ ክፍል ውስጥ ያለውን ተጽዕኖ ለታዳሚዎች አቅርበዋል። ለመሆኑ የህብረተሰቡን አቀባበል እንዴት አገኙት? ከሁሉ አስቀድሜ በዚህ ታላቅ ዝግጅት ላይ አንድ አካል እንደሆን በመጋበዜ ለእኔ ታላቅ ክብርና መታደልም ጭምር ነው። መልካም ከሆኑት የኢትዮጵያ ማኅበረሰብ አባላት ጋር በዚህ ምሽት መገኘቴ ለበርካታ ዓመታትም የማውቃቸው የዚህ ማኅበረሰብ አባላት የሆኑ ጓደኞችም አሉ። በዚህ ሳቢያ በአውስትራሊያ የሰፈራ ሂደታቸው ውስጥ ያለፉበትን ፈታኝ ጊዜያቶች በመጠኑም ቢሆን ለማወቅ ዕድሉን ፈጥሮልኛል። እንዲሁም በዚህኛው የሜልበርን ክፍል አካባቢ የሚኖሩ ሰዎችን ሕይወት እንዳውቅ ረድቶኛል። የዚህ ማኅበረሰብ አካል የሆኑ በርካታ ሕሙማንም አሉን። እናም ይበልጡን እንድናውቃቸው እንፈልጋለን። ይህን በማድረግም በተገቢው መንገድ እንድንረዳቸው ዕድሉን ይፈጥርልናል። እነሱም ቢሆኑ የአእምሮ ጤናን በተመለከተና ችግሩም ሲከሰት እንዴት እርዳታን እንደሚያገኙ በደንብ እንዲያውቁ ያስፈልጋል። ስለሆነም የዛሬው ምሽት ውይይት ይህንን ለማወቅ ድንቅ የሆነ እድል ነበር። የአእምሮ ጤና ችግርን በተለይ ደግሞ በመጤ ሰፋሪ የህብረተሰብ ክፍል ውስጥ በስፋት እንደሚታይ ገልጸዋል። ይህንንም የእርሶን የሰፈራ ጊዜ በማስታወስ ወይም ደግሞ በማገናኘት ከዚሁ ጋር ለማንጸሪያነት አቅርበውት ነበር። ለመሆኑ የአእምሮ ጤና ችግር በአዲስ መጤ ሰፋሪዎች ላይ ከፍተኛ ሊሆን የቻለበት ምክንያቱ ምንድን ነበር? ኢ እኔም ሰፋሪ ወይም መጤ ነበርኩ። ይሁንና ራሴን በዚህ ምሽት ካገኘኋቸው በርካታ ሰዎች ጋር ሳነጻጽረው የእኔ ሂደቱ ቀላል የሚባል ነበር። እዚህ የመጣሁት የአሥራ አምስት ዓመት ታዳጊ ወጣት ሆኜ ነበር። አስቸጋሪ የሚባለው የዕድሜ ክልል ላይ ሳለሁን የመጣሁት። ይሁንና የምናገረው ቋንቋ ተመሳሳይ ነበር፣ ግና የባህል ግጭት እንደነበር የሚካድ አይደለም። ማለትም እንደ ሌላው መጤ ሁሉ ለኔም እንዲሁ ነበር ከአይርላንድ ወደ አውስትራሊያ ስመጣ። የሆነ ሆኖ ግን ተመሳሳይ ልምድ ስለነበረኝ ለእኔ ቀላል ነበር። እንደምገምተው፣ እንደ ሳይካትሪስትና ተመራማሪ የአእምሮ ጤና መታወክ በመጤ ማኅበረሰብ ውስጥ በጣም የተለመደ እንደሆነ አውቃለሁ። ምክንያቱም ሰዎች በሰፈራ ሂደት ውስጥ የሚያልፉት አስቸጋሪ ጊዜና ጭንቀት ለዚህ አስተዋጽኦ ስለሚያደርግ ነው። ዛሬ ባቀረብኩት የምርምር ውጤት መሠረት ሁሉም ሰፋሪዎች ተመሳሳይ የሆነ ችግሮችን እንደማያሳልፉ ነው። ከተረጋጋ ማኅበረሰብ ፈቅደውና መርጠው እንዲሁም በቂ ገንዘብ ይዘው የሚመጡ ሰፋሪዎች ከሌሎች ጋር ሲነጻጸሩ በአእምሮ ጤና የመታወክ ዕድላቸው አነስተኛ ነው። በአንጻሩ ጦርነት፣ እንግልትና ውድመት እንዲሁም የማኅበረሰብ ውከት ከሰፈነበት አካባቢ የሚመጡ ለመጥቀስም ያህል ከአፍሪካ፣ መካከለኛው ምስራቅ፣ ከደቡብ ምሥራቅ እስያ አካባቢ የሚመጡ በአእምሮ ጤና መታወክ ሳቢያ ሊመጣ በሚችል የጤና ችግር የመጋለጥ ዕድላቸው ከፍተኛ ነው። በግልጽ ማወቅ ያለብን ነገር ምንድነው? ችግሩ ሳይባባስ ከመነሻው እርምጃ መውሰድ እንደምንችልና ሰዎችን በመርዳት ቶሎ እንዲያገግሙ ማድረግ ይቻላል። ምክንያቱም እንደነዚህ አይነት ህመም ሊታከም የሚችልና በፍጥነትም ተገቢውን የህክምና ከደረገለት ህሙማኑ በቶሎ ሊያገግሙ ይችላሉ ነው ሌላው በሁሉም ማህበረሰብ ውስጥ የሚታየው ነገር ምንድን ነው የአእምሮ ህመምተኞችን ማግለል ነው ይሁንና ሕሙማኑ ምን እየተከወነ እንዳለ በትክክል ካወቁ እርዳታን የት ማግኘት እንደሚችሉ ማሳየት እንጂ ስም መስጠትና ማግለል መልካም አይደለም። ስለሆነም እንዲህ አይነት ነገሮችን ስናስብበት ነበር። በዛሬው ምሽት የነበሩትም ታዳሚዎች መረጃውን በጥሩ ሁኔታ ነበር ሲቀበሉ የቆዩት። እንደኔ እንደኔ ይህ እጅግ በጣም ጥሩ ነው። ከተናጋሪዎቹ መካከል አንዱ የነበረው ወጣት ወላጆች ለልጆቻቸው ምን ማድረግ እንደሚገባቸው የተናገረው አስደናቂ ነበር። ስለሆነም በዛሬው ዕለት እዚህ መገኘቴ ወደፊት ብዙ ተስፋ እንዳለ እንዳይ ያድርጎኛል። እንደሚታወቀው እርስዎ በተለይ የአእምሮ ጤና ችግርን በተመለከተ ቀድሞ መከላከል በሚለው ዙሪያ በርከት ያለ ምርምሮችን አድርገዋል። ችግሩም ቀድሞ ከተደረሰበት መፍትሄው ቀላል እንደሚሆንም ያምናሉ። ይሁንና በመንግስት በኩል ለአእምሮ ጤና ክብካቤ የሚመደበው የገንዘብ በጀት ከሌሎቹ ጋር ሲነጻጸር አነስተኛ መሆኑንም በጥናቱ ላይ ገልጸዋል። ይህ በእንዲህ እንዳለ በአዲስ መጤ ወይም ሰፋሪ የህብረተሰብ ክፍል ዘንድ የሚታየውን የአእምሮ ጤና ችግር ለመቆጣጠር ምን መደረግ አለበት ብለው ይላሉ? እንደማስበውና መሆንም ያለበት መንግስት ተጨማሪ የገንዘብ እርዳታ ማድረግ እንዳለበት ነው። የአእምሮ ጤና ችግር ማለት ምን ማለት እንደሆነ በጥልቁ መረጃን ማሰራጨት ህብረተሰቡ እንዴት መረዳት እንዳለበት ችግሩም በሚፈጠር ጊዜ ምን ማድረግ እንደሚገባም ምን እንደሚያስፈልግ በቂ መረጃዎች መተላለፍ አለበት። ምክንያቱም ችግሩ ሳይባባስ ከመነሻው መነሻው እርምጃ ከተወሰደ በመጀመሪያ ደረጃ ፈጠን ከለየነው ነው የግለሰቡን የአእምሮና የዕለት ተዕለት ህይወት ከመቆጣጠሩ እንዲሁም የመጪው ህይወት ላይ አደጋ ከማድረሱ በፊት ከደረስንበት ህክምና። ውጤታማ ይሆናል። ምማኑም ፈጣን የሆነ ማገገምን ያደርጋሉ። ህይወታቸውም ጤናማ ሊሆን ይችላል። እንዲህ ያለውን በጣም ጠንካራ መልእክት ነው በዙሪያችን ለማስተላለፍ የምንፈልገው እንዳልሽው ብዙ ሰርተናል። በርካታ ምርምሮችም ተደርገዋል ይህ እውነት ነው። ነገር ግን የአእምሮው ጤና ችግር ልክ እንደ ካንሰር ወይም የልብ ህመም ሁሉ ቀድመን ካወቅነውና እርምጃ ከወሰድን ሕሙማኑ የማገገምና የመዳን አቅማቸው ከፍተኛ ነው። ይሁንና ለወራት ለዓመታት የምንጠብቅ ከሆነ ግና ሁኔታዎች የበለጠ የሚወሳስብና ሕሙማኑም የመገለልና ያለመፈለግ ጭንቀትን እንዲያዳብሩ ያደርጋል። በውጤቱም ሕሙማኑ በአንድ ነገር ላይ ተወስነው እንዲቀሩ፣ በድህነት አዘቅት ውስጥ እንዲወድቁ፣ ሕይወታቸውም አስቸጋሪ እንዲሆን ይሆናል። ስለዚህም ነው ይህን ሁሉ ልንከላከል እንችላለን የምንለው። ፕሮፌሰር ፓትሪክ መጎሪ በወጣቶች የአእምሮ ጤና ፕሮፌሰር በሜልበርን ዩኒቨርስቲ የኦሪጅን የወጣቶች ጤና እንዲሁም የኦሪጅን የወጣቶች የጤና ምርምር ማዕከል ዳይሬክተር ስለነበረን ጊዜ እጅግ በጣም አመሰግናለሁ። ስለ ተሰጠኝ እድል አመሰግናለሁ። በዚህ ምሽት ላይ መገኘት ለእኔ ታላቅ ክብርና መታደልም ነው። ለኤስቤስ ራዲዮ ማርታ ጸጋው ከሜልበርን እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።